ይህ የአሜሪካ ድምፅ ራዲዮ ጣቢያ ነውበ ነው። በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 1 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ የምናስተናግዳችሁ ቆንጂት አይና። ጤና ይስጥልን። እኔም ሰሎሞን አባተ ነኝ። ኢትዮጵያ ውስጥ የተደነገገው የአስቸኳይ ጊዜ አዋጅ የሚነሳበትን ጊዜ በተመለከተ የተላለፈ ውሳኔና የተቆረጠ ቀን እንደሌለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። It should be seen in the perspective that we have to consolidate the gains we have made so far. የአስቸኳይ ጊዜ አዋጁን መነሳት በተመለከተ መታየት ያለበት እስካሁን ያገኘናቸውን ውጤቶች ማጠናከር የሚገባን ከመሆኑ ጋር ነው። እንደምታውቁት የአስቸኳይ ጊዜ አዋጁ በአገሪቱ ለሚካሄደው የታድሶ እንቅስቃሴ ሁኔታዎችን ከማመቻቸት አንጻር አስደናቂ ውጤት አምጥቷል። ጠቅላይ ሚኒስትሩ ዛሬ ከሰጡት ጋዜጣዊ መግለጫ የተወሰደ ነው የሰማችሁት። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ሩሲያ ዶናልድ ትራምፕ እንዲያሸንፉ ፕሬዚደንታዊ ምርጫ ሂደታችን ውስጥ ጣልቃ ገብታ የፈጸመችው ተግባር አለ ሲሉ የዩናይትድ ስቴትስ የደህንነት አካላት የተናገሩትን ክሬምሊን መሰረተ ቢስና ሙያዊ ብቃት የጎደለው ክስ ሲል አጣጥሎታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዛሬ በሰጡት ቃል በሙያ በዓለም ደረጃ የተራቀቀ የደህንነት አገልግሎትን የማይመጥንና በስሜታዊነት የተዘጋጀ ምንም ማስረጃ የሌለው መሰረተ ቢስ ለውታል መስማትም ሰልችቶናል፣ ማለታቸው ተጠቅሷል። ቃል አቀባዩ የሩሲያ ፕሬዝደንት ቭላዲሚር ፑቲን የዩናይትድ ስቴትስን የዲሞክራሲያዊ ፕሬዝደንታዊ ምርጫ ሂደት የሚያበላሽ ዘመቻ እንዲከፈት ያዘዙ ራሳቸው መሆናቸውን በከፍተኛ ደረጃ አምነንበታል ብለው የዩናይትድ ስቴትስ የደህንነት አካላት ሪፖርት ካወጡ ወዲህ ከክሬምሊን የተሰጠ የመጀመሪያ ምላሽ ነው። የዩናይትድ ስቴትስ የመወሰኛው ምክር ቤት በዚህ ሳምንት በሚጀምረው የተመራጩ ፕሬዝደንት ዶናልድ ትራምፕ የካቢኔ ተሿሚዎች ሹመት ማጽደቂያ ሸንጎ ላይ ዲሞክራቶችን ምንም አይነት እንቅፋት ከመፍጠር ተቆጠቡ ሲሉ የሪፑብሊካኑ የሴኔቱ መሪ ሚች መካነል አሳሰቡ። በዚህ ሳምንት የውጭ ጉዳይ ሚኒስትርነት ተሿሚው ሬክስ ቴለርሰን፣ ጠቅላይ አቃቢ ሕግ የሚሆኑት ጄፍ ሴሽንስና የትምህርት ሚኒስትርነት ተሿሚዋ ቤትሲ ደቮስን ጨምሮ ቢያንስ ሰባት የሚስተር ትራምፕ ተሿሚዎች በመወሰኛው ምክር ቤት ኮሚቴዎች ፊት እንደሚቀርቡ ይጠበቃል። ቴለርሰንና ደቮስን ጨምሮ አንዳንዶቹ የሚስተር ትራምፕ ተሿሚዎች ግዙፍ ሀብት ያላቸውና ባለ ቢሊዮን ዶላር ከበርቴዎች ሲሆኑ አንዳንዶቹ ዲሞክራቶች ተሿሚዎቹ በሚገባ አልተመረመሩም እያሉ ናቸው። ሚች መካንል በሲቢኤስ ቴሌቪዥን ቀርበው በሰጡት ቃል ዲሞክራቶቹ በፕሬዝደንታዊ ምርጫው በመሸነፋቸው ስለተከፉ ነው ሲሉ ከሰዋል። ይህ በትናንሽ የስነ ስርዓት ጉዳዮች ላይ ብሶት የሚያሰሙት ነገር ዋይት ሀውስን ብቻ ሳይሆን መወሰኛውንም ምክር ቤትም በማጣታቸው አዝነው ነው ይገባኛል ካሉ በኋላ ነገር ግን እንደ ትልቅ ሰው በማሰብ ወደፊት መራመድ አለብን ሲሉ ሚች መኮንል ዲሞክራቶቹን ነቅፈዋል። ሚች መኮንል ቀጥለው ሪፐብሊካኖች ፕሬዝደንት ባራክ ኦባማ በተመረጡበት ጊዜ የካቢኔ ተሿሚዎቻቸው ብዙዎቹ እጅግ በጣም ለዘብተኛ ወይም ሊበራሎች መሆናቸውን እያወቅን ፈጥነን ሹመቱን አጽድቀንላቸዋል ሲሉ አስታውሰዋል። ይሁን እንጂ አንዳንዶቹ የሚስተር ትራምፕ ተሿሚዎች ስለራሳቸው ራሳቸው የተሟላ መረጃ አልሰጡም ብለው ጥያቄ ያነሱት ዲሞክራቶቹ የምክር ቤት አባላት ብቻ አይደሉም። ነጻውና የፓርቲ ወገንተኛ ያልሆነው የዩናይትድ ስቴትስ የመንግስት የስነ ምግባር ጉዳዮች ቢሮ ኃላፊ ዋልተር ሻብ ባለፈው ሳምንት ለዲሞክራቲክ ፓርቲው መሪዎች በላኩት ደብዳቤ ምክር ቤቱ የሹመት አጽዳቂ ኮሚቴ ፊት ከሚቀርቡት የትረምፕ ተሿሚዎች ውስጥ አስፈላጊውን የስነ ምግባር ፍተሻ ሂደት ወይም የሀብት መረጃ ሰነድ ያላሟሉ አሉባቸው ብለዋል። የመንግስት ስነ ምግባር ቢሮ ከተመሰረተ አርባ ዓመታት አስቆጥሯል ካሉ በኋላ በዚህ ጊዜ ውስጥ አንድ እጩ የስነ ምግባር ምርመራ ሳያጠናቅቅ ምክር ቤት የሹመት ማጽደቂያ ሸንጎ ሲቀመጥ ሰምቼ አላውቅም ሲሉም አክለዋል። የምክር ቤቱ እማኝ ሰሚ ሸንጎ መርሃ ግብር በሰራተኞቻችን ላይ ምርመራውን ያላግባብ እንዲያጣድፉ ተጽዕኖ በማሳደሩ የአንዳንዶቹ ተሿሚዎች የስነ ምግባር ችግሮች ሳይታወቁ ወይም ሳይፈቱ እየቀሩ ነው ሲሉ ኃላፊው አመልክተዋል። በዩናይትድ ስቴትስና በሰሜን ኮሪያ መካከል በአህጉር ዘለል ተወንጫፊ ሚሳኤል ሙከራዎቿ ምክንያት እየተባባሰ የመጣው ውጥረት ከምስራቅ እስያ ጠንካራ ምላሽ እንዳልቀሰቀሰ ተገለጸ። ስማቸው ያልተጠቀሰ አንድ የሰሜን ኮሪያ የውጭ ጉዳይ ቃል አቀባይ አገራቸው በማንኛውም ጊዜና ከየትም ስፍራ አህጉር አቋራጭ ሚሳይል ለሙከራ እንደምትተኩስ ትናንት መናገራቸውን የመንግስቱ የዜና አገልግሎት ዘግቧል። የዩናይትድ ስቴትስ የመከላከያ ሚኒስትር አሽካርተር ይህ ለዩናይትድ ስቴትስ ከባድ ስጋት የሚደቅን በመሆኑ ወደ እኛ ወይም ወደ አጋሮቻችን ግዛት ዘልቆ የሚገባ ሚሳይል ላይ ወታደራዊ እርምጃ ወስደን ተኩሰን ልንጥለው እንችላለን ብለዋል። የደቡብ ኮሪያ የመከላከያ ሚኒስቴር ዛሬ በጉዳዩ ላይ በሰጠው አስተያየት የሰሜን ኮሪያ የሚሳይል ሙከራ ወሬ የሚያሳዝንና ዓለም አቀፍ ማዕቀቦች የዓለም አቀፍ ማዕቀቦች መዘዝ እንዳለው ከመናገር ውጪ ወታደራዊ እርምጃ እንወስዳለን ከማለት ተቆጥቧል። ቻይናም ሆነች ጃፓን በዋሽንግተንና በፒዮንግያንግ መካከል እየተባባሰ ባለው ውጥረት ላይ የሰጡት ጠንካራ የሚባል ምላሽ የለም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የቀድሞ የኢራን ፕሬዝደንትና የለውጥ መሪ የነበሩት አሊ አክባር ሃሺሚ ራፍሳንጃኒ አርፈዋል። የ82 ዓመቱ ራፍሳንጃኒ ትናንት እሁድ ከዋና ከተማዋ ከተህራን በስተሰሜን በሚገኝ ሆስፒታል ያረፉት በልብ ሕመም ምክንያት መሆኑ ታውቋል። የኢራን መንግስት ቴሌቪዥን መደበኛ ፕሮግራሞችን አቋርጦ የቀድሞውን ፕሬዝደንት ዜና እረፍት ሲናገር ለእስልምና ሃይማኖትና ለአብዮቱ ህይወታቸውን ሙሉ ያለ እረፍት ሲለፉ ኖረው ያለፉ ሲል ገልጿቸዋል። እንደ ኤሮፓውያን አቆጣጠር ከ1989 እስከ 97 ዓ.ም ፕሬዚደንት የነበሩት ራፍሳንጃኒ ጃኒ የ1979 የኢራን እስላማዊ አብዮት መሪ የአያቶላ ሩሆላ ሆሜኒ ዋና አማካሪ ተደርገው ይታዩ ነበር። በመጽሔት ክፍለ ጊዜ ዝርዝር ዘገባ ይቀርባል። የዩናይትድ ስቴትስ የባህር ኃይል መርከብ በሆርሙዝ የባህር ሰርጥ አቅራቢያ በኢራን ጀልባዎች ላይ ትናንት ሶስት የማስጠንቀቂያ ተኩስ መተኮሳቸውን የዩናይትድ ስቴትስ የመከላከያ ሚኒስቴር ባለሥልጣናት ተናገሩ። የኢራን እስላማዊ አብዮታዊ ዘብ አራት ጀልባዎች ወደ ዩናይትድ ስቴትስ የባህር ኃይል መርከብ ዩስኤስ መሃን በከፍተኛ ፍጥነት እየቀዘፉ ሲቀርቡ አውዳሚው መርከብ ተኩስ መክፈቱን ሮይተርስ ዘግቧል። ይህ የሆነው በአማን ባህረ ሰላጤ እና በፋርስ ባሕረ ሰላጤ መካከል ባለው ሆርሙዝ ሰርጥ ውስጥ ነው። ስማቸው ሳይገለጽ ለሮይተርስ ቃል የሰጡት የዩናይትድ ስቴትስ ባለሥልጣን እንዳሉት የኢራን ጀልባዎች በራዲዮ ለተላለፈላቸው ማስጠንቀቂያ መልስ አልሰጡም። ሁለት ሌሎች መርከቦችን በማጀብ ላይ የነበረው የባህር ኃይሉ አውዳሚ መርከብ ወደ ጀልባዎቹ ጢስ የተኮሰባቸው ሲሆን የባህር ኃይል ሄሊኮፕተር ደግሞ ከላይ ተንሳፋፊ የጢስ ደመና እንደለቀቀባቸው ተዘግቧል። በመጨረሻም የኢትዮጵያ ጤፍ ቀድሞ በስፋት የሚታወቁትን ኪኖዋና ሌሎች ሰብሎችን እየተካ በመላ ዩናይትድ ስቴትስ በመስፋፋት ላይ ይገኛል። ጤፍ ግሉተን የሚባለው የፕሮቲን ዝርያ የሌለበት ሲሆን የሌለበት መሆኑ ይነገራል። በፕሮቲንም የዳበረ አዲስ ግኝት ነው እየተባለ ነው። ፌት ላፒደስ አጭር ዘገባ አሰናርታለች፣ ሰሎሞን ክፍሌ ያቀርባል። አሜሪካውያን ብዙውን ጊዜ ከጤፍ ጋር የሚተዋወቁት በኢትዮጵያ ምግብ ቤቶች ውስጥ እንጀራ ለመብላት በሚሄዱበት ወቅት ነው። የታሸጉ ምግቦች የሚሸጡባቸውን መደብሮች ወይም ግሮሰሪዎች የሚያዘወትሩ አሜሪካውያን ግን የጤፍ ሰብልን የሚፈልጉት በውስጡ ካለው ለምግብነት ጠቃሚ ንጥር ጋር በተያያዘ ምክንያት ነው። ጤፍ ብዙ ፕሮቲን አለው፣ ቫይታሚን ሲ፣ ካልሲየምና ፋይበርም አሉት። በተለይ ግን ከግሉትን ፍሪ ማለትም ግሉትን የሚባል አልሚ ንጥረ ነገር የሌለው በመሆኑ ከስንዴ ሰብል የሚገኘውን ንጥረ ነገር በመተካት ረገድ እጅግ ተመራጭ ሆኗል። አንድሩ አበርዝ በተፈጥሮ ስለሚገኙ ምግቦችና ቫይታሚኖች ምርምር የሚያካሂደው የላሰንስ ድርጅት ኃላፊ ናቸው። ጤፍ ከቅርብ ጊዜ ወዲህ በብዛት መታወቅ የጀመረበት ምክንያት ከግሉትን ነፃ የሆነ ሰብል በመሆኑ ነው። ይሄ ደግሞ በአሁኑ ጊዜ በጣም ተፈላጊ ነገር ሆኗል። ጤፍን በአብዛኛው የምታገኘው በሙሉነቱ መልክ ወይም ተፈጭቶ በዱቄት መልክ ነው። ስለዚህ ሰዎች በአብዛኛው እያበሰሉ መመገብ ጀምረዋል ነው ያሉት አንድሩ አበርዝ። በምግቦች ላይ ጥናት የሚያካሂዱት ኤሊሳ ጉድማን በበኩላቸው ለጤፍ ሰብል መወደድ ጥሩና በቂ ምክንያቶች አሉ ይላሉ። እንደሚመስለኝ አሁን ሁላችንም በኪንዋ ትንሽ ተሰላችተናል ኪንዋን በሁሉም ነገር ላይ እየጨመርን እንመገብ ስለነበር አሁን ለለውጥ እየተዘጋጀን ይመስለኛል። ጤፍ ከግሉተን ነጻ የሆነ ሰብል ነው፣ ለረዥም ጊዜ አብሮን የቆየና ለሰውነት ብዙ ጥቅሞች ያሉት ሰብል ነው። በገበያ ጥናት ዘገባ መሰረት የጤፍ ዋጋ በዩናይትድ ስቴትስ በ2014 ዓ ም 58 በመቶ ጨምሯል። ብሔራዊ የምግብ ቤቶች ማኅበርም በ2017 የጥንት ሰብሎች አመጋገብ እንደሚጨምርና የዚህ በጣም ደቂቅ ግን ጠንካራ የጤፍ ሰብል በአሜሪካ የምግብ አይነቶች ውስጥ መታከል ጥሩ ዜና ነው ብሎታል። የዜናው ሰዓት አበቃ። አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630፣ በ15690፣ በ15700ና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13615፣ በ13775 ና በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ11835 በ12040 በ12110ና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ጥር 1 29 ዓመተ ምህረት ምሽት ፕሮግራማችን ነው። በምሽቱ ዘገባዎች አሉን፣ ከኢትዮጵያም ከዓለም ዙሪያም የተጠናቀሩ እንደዚሁም የስፖርት ዜና አፍሪካ ነክ ርዕሶችና ጤናም ሰዓታቸውን ጠብቀው ይቀርባሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢትዮጵያ ውስጥ የተደነገገው የአስቸኳይ ጊዜ አዋጅ የሚነሳበትን ጊዜ በተመለከተ የተላለፈ ውሳኔና የተቆረጠ ቀን እንደሌለ ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታወቁ። አዋጁ ከመነሳቱ በፊት ያስገኛቸው ውጤቶች እንደሚገመገሙ እና የሕዝቡ አስተያየትም እንደሚደመጥ ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ተቀማጭነታቸው አዲስ አበባ ለሆነ የውጭ ጋዜጠኞች የሰጡትን መግለጫ የተከታተለው እስክንድር ፍሬው ዘገባውን ይዟል። የአስቸኳይ ጊዜ አዋጁ ከታወጀ በኋላ ተቀማጭነታቸው አዲስ አባ ለሆነ የውጭ ሀገር ጋዜጠኞች የሰጡት የመጀመሪያ መግለጫ ነው የዛሬው የጠቅላይ ሚኒስትር ሀይለማርያም ደሳሌ መግለጫ። በዚሁ አዋጅና በተያያዥ ጉዳዮች እንደዚሁም በሌሎች ርዕሶች ላይ ለተነሱ ጥያቄዎች ምን ላይ ሰጥተዋል። ጠቅላይ ሚኒስትሩ አዋጁ የሚነሳበት ጊዜ ገና አለመወሰኑን ያብራሩትም በርዕሱ ላይ የተነሳ ጥያቄ ሲመልሱ ነው። ሽ ት ንሶሊት ንስ ሶ As you know, the state of emergency, of course, as, uh, as a matter of uh, facilitating the whole process of renewal in the country, has uh, brought about uh, uh, you know, remarkable changes. የአስቸኳይ ጊዜ አዋጁን መነሳት በተመለከተ መታየት ያለበት እስካሁን ያገኘናቸውን ውጤቶች ማጠናከር የሚገባን ከመሆኑ ጋር ነው። እንደምታውቁት የአስቸኳይ ጊዜ አዋጁ በአገሪቱ ለሚካሄደው የተሃድሶ እንቅስቃሴ ሁኔታዎችን ከማመቻቸት አንጻር አስደናቂ ውጤት አምጥቷል። የህዝቡና የመንግስት የተለመደ እንቅስቃሴም ቀጥሏል። ስለዚህ ውጤቱ መጠናከር አለበት። ይህ መቀጠሉንም መገምገም አለብን። የህዝባችንን አስተያየትም ማጥናት አለብን። የአስቸኳይ ጊዜ አዋጁ መነሳቱን መደገፍ አለመደገፉን ህዝቡ እንዲነሳ ከጠየቀ መንግስት የአስቸኳይ ጊዜ አዋጁን ለማንሳት ዝግጁ ነው የተገኘ ውጤት ቀጣይነት ከተገመገመ በኋላ ነው ያሉት። በኢትዮጵያ ተግባራዊ እየተደረገ ያለው የአስቸኳይ ጊዜ አዋጅ የቆይታ ጊዜ ስድስት ወር ነው። እስካሁን ሶስት ወር ያስቆጠረው አዋጅ ከታቀደው ጊዜ ቀደም ብሎ ሊነሳ እንደሚችል ግን ሲገለጽ ቆይቷል። በሌላ በኩል ማሳጠር ብቻ ሳይሆን ማስረዘም የሚቻልበትም ማግባብ በህገ መንግስቱ ተመልክቷል። በኢትዮጵያ ህገ መንግስት ምዕራፍ 11 አንቀጽ 93 ላይ እንደተመለከተው የህዝብ ተወካዮች ምክር ቤት የአስቸኳይ ጊዜ አዋጁን በየአራት ወሩ በተደጋጋሚ ሊያድስ ይችላል። አሁን ባለው ሁኔታ ግን የአዋጁ የቆይታ ጊዜ ስለማጠሩም ሆነ ስለመርዘሙ የተወሰነ ውሳኔ የለም። አዋጁ የሚያስገኘው ውጤት የሀገሪቱን ሰላምና መረጋጋት እስከ መጨረሻው የሚያስቀጥል መሆን እንዳለበት ግን ጠቅላይ ሚኒስትሩ ጠቁመዋል። አዋጁ ከተነሳ በኋላ ያለመረጋጋቱ እንደገና ስላለማገርሸቱም እርግጠኛ መሆናቸውን ተናግረዋል። ሕዝቦቻችን ሰላምና ጸጥታቸውን እንደሚያስከብሩ እናምናለን። የተካሄደው ህብረተሰቡን ያሳተፈ ሂደት በመሆኑም እንደዚህ አይነት ሁኔታዎች በዚች አገር አይፈጠሩም። ስለዚህ የጸጥታ ሁኔታው ቀደም ሲል ወደ ነበረበት እንደማይመለስ እርግጠኛ ሆኑ። ነገሩ ምንድነው? እስካሁን ያገኘናቸውን ውጤቶች ማጠናከር እንፈልጋለን። በዚች አገር ሰላምና ጸጥታን ለማስፈን ሕዝቦቻችን ሁሉንም ኃላፊነት መውሰዳቸውን ማረጋገጥ እንፈልጋለን። በእርግጠኛነት የምነግራችሁ ዝግጁ መሆናቸውን ነው። የህዝብ አስተያየትና የዳሰሳ ጥናቶች ግን መሰብሰብ አለብን። ያ መሆኑን እርግጠኛ ስንሆን የአስቸኳይ ጊዜ አዋጁን የማንሳቱ ተግባር ይከናወናል ነው ያሉት። የአስቸኳይ ጊዜ አዋጁን ተከትሎ የታሰሩ ሰዎች ጉዳይም በጋዜጣዊ መግለጫው ከተነሱት ውስጥ ነው። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ለምን እንደታሰሩ ጠቅላይ ሚኒስትሩ ያብራሩት ተያያዥ ጥያቄዎችን መነሻ አድርገው ነው ስ በነገራችን ላይ ዶክተር መረራ ጉዲና ለምን እንደታሰሩ የተወሰነ ፍንጭ ልስጥህ። መንግስትን ህገ መንግስታዊ ባልሆነ መንገድ ለመለወጥ ከሚሰሩ የታጠቁ ኃይሎች ጋር በማሴራቸው ነው። ይህ በምንም መንገድ አይፈቀድም። ይህ ግልጽ መሆን አለበት ነው ያሉት። ታዋቂ የፖለቲካ መሪም ቢሆን ከሀገሪቱ ህግ በላይ አይደለም ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዛሬው ጋዜጣዊ መግለጫ ለሌሎች ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በሌላ በኩል ደግሞ ገዢው ፓርቲ በአገር አቀፍ ደረጃ ከተመዘገቡ የተለያዩ ተቃዋሚ ፓርቲዎች ጋር በበርካታ ጉዳዮች ዙሪያ ለመከራከር እቅድ እንዳለውም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ገልጸዋል። ዘገባው እየተዘጋጀ ነው፤ እንደተጠናቀቀ እናቀርብላችኋለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በለውጥ አራማጅነታቸው ይታወቁ የነበሩት የቀድሞ የኢራን ፕሬዚዳንት አሊ አክባር ሀሺሚ ራፍሳንጃኒ በሰማኒያ ሁለት ዓመት እድሜያቸው ትናንት ወደ አርፈዋል። ራፍሳንጃኒ በልብ ህመም የሚሰቃዩ እንደነበረ የኢራን መንግስታዊ ቴሌቪዥን ዘግቧል። አዲሱ አበበ ዘገባውን ይዟል። መደበኛ ፕሮግራሞችን አቋርጦ የፕሬዝዳንቱን ህልፈታ ሕይወት ይፋ ያደረገው መንግሥታዊ ቴሌቪዥን ራፍ ሳንጃኒን በእስልምናና በአብዮታዊ ጎዳና እረፍት የለሽ ሕይወት ያሳለፉ ሲል ገልጿቸዋል። የቀድሞው ኢማም የአያቶላህ ሆሚኒ ወዳጅ የሆኑት የአብዮቱም የበላይ መሪ ለእስልምናና ለእስላማዊ አብዮት ያለ መታከት የደከሙት የተከበሩ አያቶላ ሐሺሚ ራፍ ሳንጃኒ እነሆ የላይኛውን ዘላለማዊ መንግሥት ወርሰዋል ስትል ነበር ጋዜጠኛዋ ይፋ ያደረገችው። ለልብ ህመም ሕክምና ወደ አንድ የቴራን ሆስፒታል የተወሰዱት አያቶላ ሐሺሚ ራፍ ሳንጃኒ ዶክተሮች ሕይወታቸውን ለማትረፍ ብዙ ቢደክሙም ባለመሳካቱ ከዚህ ዓለም በሞት መለየታቸውን ነው ቴሌቪዥኑ ጨምሮ ያረዳው። እንደ አውሮፓ አቆጣጠር ከ1989 እስከ 1997 ዓ ም ኢራንን በፕሬዝዳንትነት የመሩት ራፍሳንጃኒ የ1979ን እስላማዊ አብዮት ያካሄዱት የአያቶላህ ሩሆኔ ሆሜኒ ከፍተኛ አማካሪና ወዳጅም ነበሩ። የራፍሳንጃኒ የፕሬዝዳንትነት ዘመን ኢራን ከ1980 እስከ 1988 ድረስ ከኢራቅ ጋር በነበራት ጦርነት የዳሸቀ ኢኮኖሚዋን በመገንባት ይታወቅና ይታወስም ነበር። በተለይም መገናኛ ብዙሃኑ ያለቅጥ በታፈኑበት ወቅት ጥንቃቄ የተሞላበት ለውጥ ለማምጣት ያደረጉት ጥረት ራፍሳንጃኒን ለውጥ አራማጅ መሪ አሰኝቷቸው እንደነበርም ዛሬ ይነገራል። እንደ አውሮፓ አቆጣጠር በ2002 ዓ ም ግን የራፍሳንጃኒ የለውጥ አካሄድ ይልቁንም የምዕራባውያኑን አካሄድ የተከተለ ነው በሚሉ ወግ አጥባቂዎች ዘንድ አዎንታዊ አመለካከት አላገኘም። በዚህም ምክንያት በዚያው ዓመት ከፕሬዝዳንታዊ ምርጫው አስቀድሞ በነበረ የምክር ቤት ውድድር ሳይቀናቸው፣ እንዲያውም እንደገና እንደ አውሮፓ አቆጣጠር በ2005 ዓ ም በተካሄደው ፕሬዝዳንታዊ ምርጫ በማህሙድ አህማዲ ነጃድ ሊሸነፉ ችለዋል። ከአራት ዓመታት በኋላ የፕሬዝዳንታዊ ምርጫ ውጤትን ከሚቃወሙ ሰላማዊ ሰልፈኞች ጋር ተቀላቅለው የሐሳብ ነጻነት እንዲፈቀድ የሚጠይቅ ንግግር አድርገው ነበር። ይህም ራፍሳንጃኒን ከአንዳንድ የፖለቲካ መሪዎችና ወታደራዊ አዛዦች ጋር ሊለያያቸው እንደ በቃ ተንታኞች ይናገራሉ። ያለፈውን የለውጥ አራማጅነት ጥረቶቻቸውን ከግምት በማስገባት እንደ አውሮፓ አቆጣጠር በ2013 ዓ ም በነበረው ፕሬዝዳንታዊ ምርጫ ለመወዳደር ያደረጉት ሙከራም ሳይሳካ ቀርቷል። ይሁን እንጂ የእርሳቸው የፖለቲካ ደቀ መዝሙር ተብለው የሚታዩት ሐሳን ሮሃኒ የያኔውን ፕሬዝዳንታዊ ምርጫ አሸነፉ። በዚህን ጊዜ ራፍሳንጀኒ በኒኩሌር ጦር መሣሪያ ውይይት ከዩናይትድ ስቴትስ ጋር ያለውን ዕቅድ እንዲመሩ ተመድበዋል። ዛሬ ሰኞ ሮሃኒ ሲናገሩ ራፍ ሳንጃኒ ለኢራን ከፍተኛ ራዕይ እንደነበራቸውና እስከ ዕለተ ሞታቸውም ለሕዝቡ ቀናውን ሁሉ ያመላከቱ መሆናቸውን በመግለጥ አወድሰዋቸዋል። የራፍ ሳንጃኒ የቀብር ሥነ ሥርዓት መንግሥታዊ በሆነ ክብር ነገ ማክሰኞ እንደሚፈጸም ፋርስ የዜና አውታር ዘግቧል። አስከሬናቸው ወደ ቀብር በሚጓዝበት ጊዜ ትምህርት ቤቶች፣ ሱቆችና የመንግሥት መሥሪያ ቤቶች በሙሉ ዝግ እንደሚሆኑም ታውቋል። ወደ ተከታዩ የመጽሔት ርዕስ እናልፋለን። የእንግሊዝ መንግሥት ላለፉት ሦስት ዓመታት በሴቶች አቅም ግንባታና ብቃት ላይ ሲሠራ የቆየው የእኛ መርሃ ግብርን አቋረጠ። እንግሊዝ ለፕሮጀክቱ የመደበችው የ5.4 ሚሊዮን ፓውንድ ወይም በዛሬ ምንዛሪ ወደ 150 ሚሊዮን የኢትዮጵያ ብር የሚጠጋ ገንዘብ ነበር። ፕሮጀክቱን በኢትዮጵያ ውስጥ በማስፈጸም ላይ የሚገኙት ኢመርጅ እና ማንጎ የሚባሉ ድርጅቶች ሲሆኑ የኢመርጅ እና የእኛ ፕሮጀክት ማናጂንግ ዳይሬክተር ወይዘሮ ሰሎሜ ታደሰ ገንዘቡ የተቋረጠው በእንግሊዝ ሀገር የፖለቲካ አዝማሚያ እንጂ በገንዘብ ብክነት አይደለም ብለዋል። ገንዘቡ ቢቋረጥም ፕሮጀክቱ ግን አይቋረጥም ሲሉ አክለዋል። ወይዘሮ ሰሎሜ የእንግሊዝ መንግሥት ባወጣው መግለጫ ከገርል ኤፌክት ጋር የነበረንን ትብብር ለማቆም የወሰን ነው። መርሃ ግብሩን ከገመገምን በኋላ ነው የብሪታንያን እርዳታ በሌሎች ውጤታማ መንገዶች መጠቀም እንደሚቻል ተረድተናል ብሏል። ጽዮን ግርማ ተጨማሪ አላት። I አምስት አባላት ያሉት የሙዚቃ ቡድንን ይዞ በድራማ በሙዚቃና በሬዲዮ ፕሮግራም ውይይት በሴቶች አቅም ግንባታና ብቃት ላይ ሲሰራ የነበረው የእኛ ፕሮጀክት ከብሪታንያ መንግስት ሲሰጠው የነበረው የገንዘብ ድጋፍ ተቋርጦበታል። የብሪታንያ መንግስት ዲፓርትመንት ፎር ኢንተርናሽናል ዲቨሎፕመንት ዲኤፍይዲ ገርል ኢፌክት ለተባለው ድርጅት እንደ አውሮፓውያን አቆጣጠር ከ2015 እስከ 2018 ሊሰጠው በእቅድ ይዞት የነበረውን 118 ሚሊዮን ሚሊየን ፓውንድ የገንዘብ ድጋፍ ማቋረጡን አስታውቋል። የዚህ የገንዘብ ድጋፍ መቋረጥ ከገር ኢፌክት ላይ ገንዘቡን ተቀብሎ ፕሮጀክት የሚያስፈጽመው የእኛ ፕሮጀክትም የገንዘብ ድጋፉን አጥቷል። የእኛ ከዚህ ገንዘብ ላይ 5.4 ሚሊዮን ፓውንድ የተመደበለት ሲሆን ይህ የኮንትራት ውል ታድሶ ገንዘቡን መቀበል ጀምሮ ነበር። ለንደን የሚገኘው የዲኤፍአይዲ አጠቃላይ የሚዲያ ግንኙነት ገንዘቡ ለምን እንደተቋረጠ መረጃ እንዲሰጡም ጠይቂያቸው ነበር። ከሰዓት ጥበት አንጻር ለቃለ ምልልስ ሰው ሊያዘጋጁልን እንዳልቻሉ ገልጸው በጽሁፍ ተከታዩ ምላሽ ሰጥተውናል። ከገርል ኢፌክት ጋር የነበረንን ትብብር ለማቆም የወሰኑ መርሃ ግብሩን ከገመገምን በኋላ ነው። በዓለም ዙሪያ የሴቶችንና የልጃገረዶችን አቅም ለመገንባት እንዲሁም ለማብቃት የምንሰራው ሥራ አሁንም ቢሆን አብይ ትኩረታችን ይሆናል። ሆኖም የብሪታንያን እርዳታ በሌሎች ውጤታማ መንገዶች መጠቀም እንደሚቻል ተረድተናል። በዚህም የተሻሉ ውጤቶችና ለውጦችን የሚያስመዘግቡ የግብር ከፋዩን ገንዘብ በዓለም ድሃ በሚባሉ አገሮች በብቃት ለመጠቀም የሚያስችሉ መንገዶችን አሁንም እናፈላልጋለን። የኢመርጅና የየኛ ፕሮጀክት ማኔጂንግ ዳይሬክተር ወይዘሮ ሶሎሜ ታደሰን ስለ ጉዳዩ አነጋግሬያቸው ነበር። በአብዛኛው አሁን በኛ ላይ የእንግሊዝ መንግስት የወሰደው እርምጃ መነሻው የኛ አይደለም። መነሻው በእንግሊዝ ሀገር ውስጥ ያለው የፖለቲካ ሁኔታ ነው። የቀኝ አዝማሚያ ያለው ፓርቲ ነው አሁን ያለው እንግሊዝ ሀገር ውስጥ ከሱም ተቀትሎ ነው፣ እንግሊዝ ከኢሮፒያን ዩኒየን የወጣቸው አሁን ትልቁ ያለው በሀገራቸው ያለው ዘመቻ ጸረ እርዳታና ጸረ ማይግሬሽን ነው። በአጠቃላይ ማለት ነው። ስለዚህ በአጠቃላይ እርዳታ የሚለው ነገር ጥያቄ ውስጥ የገባበትና የቀኝ አዝማሚያ ያለው ፖለቲካ መምታት የጀመረበት ወቅት ላይ ያለ ነው አሁን ማለት ነው። ስለዚህ አሁን እነሱ ምንድን ነው የሚሉት፣ ማንኛውም እርዳታ የምንሰጠው እርዳታ ለሚሞት ሰው ዳቦ የመሳሰሉ ካልሆነ በስተቀር እንደ የኛ አይነት በጠቅላላው በረጅም ጊዜ አስተሳሰብ ለውጥ ለማምጣት የሚሰሩ ፕሮጀክቶችን መደገፉን ነው እንደ ብክነት የሚያዩ ያለው የእንግሊዝ መንግስት፣ በተለይ ደግሞ የእኛ ታርጌት የሆነበት ምክንያት አራሷ ሀሳቡም ራሱ ስራዬም ተብሎ ይሁን ካለማወቅ መረዳት ካለመፈለግ ነው። ምክንያቱም ብዙ እንዳየሹ ከሆነ የኢትዮጵያ ስፓይስ ገርልስ ለመፍጠር ነው ወይ ገንዘባችን የሚሄደው ነው የሚሉት እንደዚህ ነው የሚለው የዜናው አርስት በሙሉ የእንግሊዞቹ። የእኛ ግን ስፓይስ ገርልስን የመፍጠር ታሪክ አይደለም። ኢትዮጵያ ውስጥ ካቲንግ ኤጅ ነው በአሰራሩ ለየት ያለ ነው። ሌሎች የእርዳታ ስራዎች ከሚሰሩት የተለየ ነው። ሙዚቃ አለው፣ ድራማ አለው፣ ቶክሾ አለው። የሚጠቀመው ሚዲያ ፕላትፎርምን ነው። ለውጥ ለማምጣት ይሄንን ነው እንደ ብክነት ያዩት እንጂ አክቹሊ ለፕሮጀክቱ የመጣው ስራ ባክኗል አይደለም። ዴሊ ሜል ደሰን፣ የተለያዩ ሚዲያዎች እንደዘገቡት ገንዘቡ በስቷል የሚል ዘገባ ነው ያወጡት። ሌሎችም ከውጭ ሆነው የሚያዩ ሰዎች እንደው አስራ አንድ ነጥብ ስምንት ሚሊየን ብር ብዙ ነው የሚሉ አሉ። አይ አንደኛ ነገር ጽዮን አስራ አንድ ነጥብ ስምንት ሚሊዮን ብሩ ለየኛ አይደለም። ገርለ ፌክት ለሚባለው የሚሰጡት ነው። አስራ አንድ ነጥብ ስምንት ሚሊዮን ከዛው ገንዘብ ላይ ነው። ሩዋንዳም ፕሮጀክት አለ፣ ኒኛሚንጋ ይባላል። ሌላ ደግሞ ሪሰርች ነው ሌላ ደግሞ ራሳቸው ዲሲድ ወስነው ላስቀመጡት ነገር የሚወጣ ገንዘብ ነው። መጀመሪያውንም እኮ በፈቃዳቸው ነው አደል? ዴፋይዲ ጥናት አድርገናል እንደዚህ አይነት ፕሮጀክት መደገፍ እንፈልጋለን ብለው አሎኬት ያደረጉት ገንዘብ ነው። የኛ በጀት ምን ያህል ነው? በስንት አመት ነው ፕሮጀክቱ? ምን ያህልስ ነው ፕሮጀክቱ ገንዘብ ይኸውልሽ የኛ ባጀት ማለት አሁን ትልቁ ኮንፊውዥን ያለው የሚመስለኝ የኛ ባጀት ሲል ሰው ድራማውን ቶክሾውንና እና ሙዚቃውን ብቻ ነው የሚያስበው ግን ኦን ደግራውንድ መሬት ላይ በተለይ በአማራ ክልል የሚሰሩ ብዙ ስራዎች አሉ ለምሳሌ ከትምህርት በሬዲዮ ጋር ትምህርት ቢሮ አማራ ክልል ጋር ሆነን ከሶስት ሺህ ትምህርት ቤቶች ውስጥ የኛ ይደመጣል በሚኒ ሚዲያ ማለት ከአማራ ሴቶች ማህበር ጋር ሆነን የሴቶች አድማጭ ግሩፖች ይካሄዳሉ። እንደዚሁም ደግሞ በአጠቃላይ ኦን ደ ግራውንድ የካምፔን ስራዎች ይሰራሉ፣ ሊስኒንግ ግሩፕስ የሚባሉት ማለት ነው። ይሄን ሁሉ ነው የሚያጠቃልለው የኛ ባጀት። ከዚሁ ተመደበ ለየኛ ከተባለ አምስት ነጥብ አራት ሚሊዮን ብር ላይ ነው። ሪሰርቹም ኮክሪኤሽን የሚባለውም ሰርቬውም ከክልሉ መንግስታት ጋር ተባብረን የምንሰራቸውም ስራዎች እንዲሁም ድራማው ቶክሾውና ሙዚቃው የሚሰራው አምስት ነጥብ አራት ትልቁ ኮስት ደግሞ ምን መሰለች ኤርታይም ነው። አሁን እኛ በዘጠኝ ሬዲዮ ስቴሽኖች ላይ አለን እና ዘጠኙም ሬዲዮ ስቴሽኖች ኤርታይም ተከፍሏቸው ነው የሚሰሩት። ትልቁ ኮስቱ ኮስት ድራይቨሩ የዚህ ፕሮጀክት ብታየው የአየር ሰአት የምንገዛው ነው። አምስት ነጥብ አራት ሚሊዮኑ ለምን ያህል ጊዜ ነው? ለሶስት አመት ያ ማለት ነበረ ኮ ግን ካንስል ተደረገ። ያ ማለት አሁን ይሄ ፕሮጀክት ይቆማል ማለት ነው? አይቆምም። ሲሆን ይሄ ፕሮጀክት ይቀጥላል። እኔ እንዴት ብዬ ማስበው የመሰለሽ፣ ማስበው እንዴት ነው የሚቀጥለው? ይሄንን አይነት እርዳታ አሰጣጥ የሚደግፉ ለሰዎች ዳቦ ከመስጠት ባለፈ ሰዎችን የራሳቸውን ዳቦ እንዲጋግሩ የሚያስችል ፕሮጀክቶችን መደገፍ የሚፈልጉ ብዙ ፓርትነሮች አሉ። ዓለም አቀፍም የሀገር ውስጥም ምኞቴ ኢትዮጵያዊ የሆኑ ድርጅቶች ቢወስዱት ነው። በሀገራችን ውስጥ እንደዚህ አይነት ሪስፖንሲቢሊቲ ኃላፊነት የኮሜርሻል ኃላፊነት ቢጀመር ማለት ነው። እንደ ኢትዮጵያ አየር መንገድ የመሰሉ ሌሎችም በሀገራችን የገቡ ኮርፖሬሽኖች እንዲወስዱት ነው። እና እንደውም በር ይሄ ፈተና መምጣቱ ጥሩ ነው። የተለያየ አቅጣጫዎችን እንድንሞክር የሚያደርግ ነው። ኢንተርናሽናል ፓርትነርስ ይኖራሉ ሎካልም እንደዚሁ ፓርትነር ሲኖራሉ፣ የኛ ይቀጥላል። እንደውም በበለጠ መልኩ ይቀጥላል። ወይዘሮ ሰሎሜ አያይዘው የእንግሊዝ መንግስት በገለልተኛ አካል የፕሮጀክቱን ውጤት አስጠንቶ ፕሮጀክቱ ያገኘው የምዘና ውጤት ኤ እንደነበር ገልጸዋል። ድርጅቶቹ ይህን ፕሮጀክት በጨረታ አሸንፈው እንደያዙት የገለጹት ወይዘሮ ሰሎሜ የእንግሊዝ መንግስት የገንዘብ እርዳታውን ያቋርጠው እንጂ የእኛ ፕሮጀክት ግን አይቋርጥም ብለዋል። አሁን ከምሽቱ ሶስት ሰዓት ተኩል ሆኗል አዲስ አበባ ላይ። በዋሽንግተን ዲሲ እና አካባቢዋ ደግሞ ሰኞ ጥር 1 2009 ዓ.ም ከቀኑ 7 ሰዓት ተኩል ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። አሁን ከአስተያየቶቻችሁ ጥቂቱን እናስደምጣችሁ። ቀና ፍሉ ዜያዎች እንደምን ናቸው? ገናናቸው የዘወትር አድማጫችሁ ሁሉ ጊዜ የእናንተ ፕሮግራም የሚከታተለው ያው ኃይል ማርያም ኪሮስ እባላለሁ። አሁን እንደሚለው ደጋግማችሁ አፕግሬድ አድርገው ይባላል። ሪፍሬሽ አድርገው ይባላል። ሴሚናር አለ ይባላል። ኮንቨንሽን አለ ይባላል። ይህ ነገር የተለያዩ የስራ አመራሮች የስራ ሁኔታዎች ለውጦች ሲኖሩ ሰዎች አዲስ ግንዛቤ እንዲያገኙ ማድረግ ማለት ነው። ህዳሴ ማለት ደግሞ መታደስ ማለት ሪፍሬሽ እንደማለት ነው። አስተሳሰብህን አመለካከትህን በየጊዜው አድር አድርገ ካለው ከጊዜ ሁኔታ ጋር አብረ መሄድ ማለት ነው እና ይህን ይመስለኛል። ከዚህ ስላዳመጣሴ ና መሰግናለሁ። ቀናስልኝ ቪዮዎች። እኔ ይህን መልእክት ማስተላልፈው ለዶክተር ጸጋዬ አራርሳ ነው። እኚህ ሰው በተደጋጋሚ እናንተ ሳቀባቸው ሰምቼ ኢንተርቪያቸውንም ብዙ ጊዜ ሰምተናል። እኚህ ሰው በዚህ ሳምንትና በዚህ ወራት ውስጥ ያቀረቡት በጣም የሚጋጩ ነገሮች በጣም እየተነጋገሩ ህዝቡን ሁሉ እየረበሹ ያሉ ሰው ናቸው። ዶክተር ጸጋይራስ እባኮ ከሚናገሩት ፍቅርን ከሚያጠፋ መጠፋፋትን ከሚያመጣ ንግግሮ ታቀቡ። ብዙ ጊዜ የሚናገሩት ንግግር አንድን ህብረተሰብ ሌላው ህብረተሰብ እንዲያጠፋ የእርስ በርስ ጦርነት እንዲቀሰቀስ ነው። እርስዎ አውስትራሊያ ሀገር ቁጭ ብለው እንዲህ የሚናገሩት ቀጥ ያጣ ነገር በጣም ያሳዝናል። ቻው ቴንኪዩ። ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች የስልክ መስመራችን 2022059942 የውስጥ መስመር 14 አስተያየቶቻችሁን ለማስተናገድ ምንጊዜም ክፍት ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ደግሞ ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየቶቻችሁን ልትልኩልን ትችላላችሁ። ቴክኒሽያኑ ጆጊል እንደዚሁም አቀናባሪዋ ብርሃን ሀይሉ አስተናጋጆቻችሁም ሰሎሞን አባትና ቆንጅታየንን። በመግቢያው ላይ በምሽቱ አብይ ርዕስነት የያዝነው ዘገባ አንደኛው ደርሶናል። ገዢው ፓርቲ በሀገር አቀፍ ደረጃ ከተመዘገቡ የተለያዩ ተቃዋሚ ፓርቲዎች ጋር በበርካታ ጉዳዮች ዙሪያ ለመከራከር እቅድ እንዳለው ጠቅላይ ሚኒስትር ሀይለማርያም ደሳለኝ ተናግረዋል። ጠቅላይ ሚኒስትሩ ይህን የተናገሩት ዛሬ አዲስ አበባ ተቀማጭ ለሆኑ የውጭ ጋዜጠኞች በሰጡት መግለጫ ነው። መለስካቸው አምሐ ተከታትሏል። ዛሬ አመሻሹ ላይ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለውጭ ሀገር መገናኛ ብዙሀን ለሚሰሩ ጋዜጠኞች ቃለ ምልልስ ሰጥተዋል። ለጠቅላይ ሚኒስትሩ ከቀረቡት ጥያቄዎች አብዛኛዎቹ የወቅቱን የሀገሪቱን ፖለቲካዊ ችግሮች የሚመለከቱ ነበሩ። ከአሜሪካ ድምፅ ጋዜጠኙ ከቀረቡት ጥያቄዎች አንዱ በቅርቡ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የወቅቱ ሊቀመንበር ፕሮፌሰር በየነ ጴጥሮስ ከቪኦኤ ጋር ባደረጉት ቃለ ምንልስ ጠቅላይ ሚኒስትሩ በግል ጠርተዋቸው እንዳናገሯቸው አስታውሶ ለሊቀመንበሩ የነገሯቸው የውይይት እቅድ አሁንም እንዳለ ይሆን የሚል ነበር። ፕሮፌሰር በየነ በመጀመሪያ ከአዎ ከተቃዋሚው ከመድረክ መሪ ከፕሮፌሰር በየነ ጴጥሮስ ጋር መወያየታችን እውነት ነው። ውይይታችን በመጪው ጊዜ በምንነጋገርባቸው በርካታ የፖለቲካ ጉዳዮች ላይ ያተኮረ ነበረ። ገዢው ፓርቲና መንግሥት በጠቅላይ ሚኒስትር ጽሕፈት ቤት ውስጥ የዴሞክራሲና የመልካም አስተዳደር አሃድ አቋቁሞ ይህንን ሂደት የሚመሩ ከፍተኛ ኃላፊዎችን መድቧል። እነሱም በመንግሥት ወገን ያለውን ዕቅድ አውጥተዋል። በምክትል ጠቅላይ ሚኒስትሩ የሚመራው የገዢው ፓርቲ ብሔራዊ ኮሚቴም የእኛን የውይይት አጀንዳ ይቀርጻል። እናም ይህ እቅድ እንደተጠናቀቀ ከተቃዋሚ ፓርቲዎች ጋር ወደምናደርገው ውይይት ፈጥነን እንገባለን። ለምን ረዥም ጊዜ እንደወሰደም ጥያቄ ቀርቦላቸው ነበረ። ጊዜ የወሰደው እቅድ የማውጣቱና የዝግጅቱ ሂደት ነው ያሉት ጠቅላይ ሚኒስትር ኃይለ ማርያም ይህ የተገባ ቃል አዲስ አይደለም ይላሉ። በእርግጥ ይህን ውይይት እስከምንጀምር ድረስ እቅድ መኖር አለበት፣ ሂደትም ይኖራል። ለእርሳቸውም ለውይይቱ እንዲዘጋጁ ነግሬያቸዋለሁ። ለዚህ ነው ጠርቼ ይህን ሂደት እንዴት እንደምንጀምረው በሚለው ላይ ያነጋገርኳቸውም። እናም እነሱም እንደሚካሄድ ለሚጠበቀው ውይይትና ክርክር እየተዘጋጁ እንደሆነ አምናለሁ። ለማንኛውም ግን ይህን ጉዳይ አዲስ ይህ ጉዳይ አዲስ የተገባ ቃል አይደለም። ፕሬዚደንቱ በዚህ ዓመት መጀመሪያ ላይ ለፓርላማው ባደረጉት የፖሊሲ ንግግር ላይ እንዲህ አይነት ግንኙነቶች እንደሚከተሉ ገልጸው ነበር። በእቅዳችን መሰረት እየተጓዝን መሰለኝ። እናም አልዘገየንም። ገዢ ፓርቲና ተቃዋሚ ፓርቲዎች የሚወያዩባቸውና የሚከራከሩባቸው ጉዳዮች ወይንም የአጀንዳ ነጥቦች ምን ምን እንደሆኑ ለመናገር እንደማይችሉም ጠቅላይ ሚኒስትሩ ያስረዳሉ። ምክንያቱም እነዚህ የአጀንዳ ነጥቦች በተለያዩ ፓርቲዎች የሚነደፉ በመሆናቸው ነው ይላሉ። ይሁንና በእኛ በኩል በዝርዝር ተዋይተን የወሰንባቸው እርሶች ባይኖሩም ለውይይት መቅረብ እንዳለባቸው የሚሰሙን አሉ ብለዋል። የምርጫ ሕጉን የሚያሻሽሉ ረቂቆች እንደሚያስፈልጉ ይሰማናል። ማሻሻያው ምን አይነት አቅጣጫን እንደሚከተል ወይም ምን አይነት ቅርጽ እንደሚይዝ ቀድመን መናገር አንችልም። ከገዢው ፓርቲና ከመንግስት በኩል ግን የምርጫ ሕጉን የሚያሻሽሉ አንቀጾች ይቀርባሉ። እንደ ዩናይትድ ስቴትስ ያሉ ሀገሮች የምርጫ ሕጋቸውን ለማሻሻል ብዙ እንደተቸገሩ አውቃለሁ። ይህን ገና አልጀመሩምና አስፈላጊ ከሆነም ዩናይትድ ስቴትስ የምርጫ ስርዓቷን አላሻሸለችም ብለን መንቀፍ ይቻላል። እንደ ሰማሁት ከሆነ እንደ ቪኦኤ ይህንን መጠየቅ ትችላለህ። ይሁንና ኢትዮጵያ የምርጫ ስርዓቱ የመለወጫ ዘዴ መበጀት እንዳለበት አምና እየሰራች ነው። ይህ በእድገት ሂደታችን አስፈላጊ ሆኖ የተገኘ ነው። ሁለተኛው ነጥብ በመርሃ ግብር የሚመራ የፖለቲካ ክርክር ማድረግ ነው። በገዢው ፓርቲና በተቃዋሚዎች መካከል በቴሌቪዥን የሚካሄድ ውይይትና ክርክር ያስፈልጋል። ይህን የምናደርገው ህዝብ ይህን ስለጠየቀና ህዝቡም የትኛው የፖሊሲ አቅጣጫ እንደሚጠቅመውና እንደሚስማማው ለመምረጥ ሙሉ መብት ስላለው ነው። ይሁንና ይላሉ ጠቅላይ ሚኒስትር ኃይለ ማርያም፣ ይሁንና በዚህ ሀገር የሚገኝ ማንኛውም የፖለቲካ ፓርቲ በዚህ መድረክ መሳተፍ እንዳለበት አምናለሁ። አንዳንድ ተቃዋሚ ፓርቲዎች እንዲህ የተባለው ወይም እንዳ የተባለው ተቃዋሚ ፓርቲ በዚህ ውይይት የሚሳተፍ ከሆነ የዚህ ውይይት አካል አልሆንም ይላሉ። ይህ ዴሞክራሲያዊ እንዳልሆነ ይሰማናል። ስለሆነም ሁሉም የፖለቲካ ፓርቲ የዚህ ሂደት አካል የመሆን መብት አለው፣ ስለሆነ ማንም ወደ ጎን መገፋት የለበትም። ሀያ በሀገር አቀፍ ደረጃ የተመዘገቡ የፖለቲካ ፓርቲዎች እንዳሉ እናውቃለን። ከሁሉም ጋር መነጋገር መወያየት አለብን ብለዋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ለዘገባዎቹ መለስካቸውና እስክንድርን እናመሰግናለን። አሁን ለአራት ሰዓት 20 ጉዳይ ሊሆን ጥቂት ደቂቃዎች ይቀራሉ። በሁለተኛው የዝግጅታችን አጋማሽ ወደ ተያያዙት ዘገባዎች እናልፋለን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 ፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። ተከታዩ የስፖርት ዜና ነው። አዘጋጅና አቅራቢ ሰሎሞን ክፍሌ። እንደምናመሽታችሁልኛል የተከበራችሁ አድማጮቼ። በአርቡ የኢጣሊያ አገር አቋራጭ ሩጫ ውድድር ሙክታር ኢድሪስና ኢማነ መርጋ የወንዶቹን፣ በኬንያዊቷ ሄሌን ኦቢሪ የተመራው ቡድን ደግሞ የሴቶቹን ድል ተቀዳጅተዋል። በማራቶን ታሪክ ሁለተኛውን የዓለም ፈጣን ጊዜ አስመዘገበው ቀነኒሳ በቀለ ከአሥር ቀናት በኋላ በዱባይ ለሚካሄደው ውድድር ተዘጋጅቷል። በእግር ኳስ ጋቦን የምታስተናግደውን የአፍሪካ ዋንጫ ዝግጅት እንዲሁም የኢትዮጵያን ፕሪምየር ሊግ ውድድሮችና ውጤቶቻቸውን እናያለን። አብራችሁን ቆዩ። ኬንያዊቷ ሄለን ኦቢሪና ኢትዮጵያዊው ሙክታር ኢድሪስ ድል የተጎናጸፉበትን ስልሳኛውን በሳን ጆርጂዮ የተካሄደውን የአርቡን ዓለም አቀፍ አገር አቋራጭ ውድድር ዜና አላስቀድም። በኦሎምፒክ አምስት ሺህ የብር ሜዳሊያ ተሸላሚዋ ኦቢሪ በኦሎምፒክ 1500 ሻምፒዮኗን ፌዝ ኪፒየጎን በአራት ሴኮንድ ቀድማ የገባችው የኮርሱንም ሬኮርድ ሰብራ ነው። ሙክታር ይድሪስ ደግሞ ከአራት ዓመታት በፊት ያገኘውን ድል ሲደግም ሌላውን ኢትዮጵያዊ አትሌት ኢማነ መርጋን በአንዲት ሴኮንድ ቀድሞ ነው። 28 ደቂቃ ከ54 ሴኮንድ ተመዝግቦለታል የገባበት ጊዜ። ኬንያዊው ጄሩስ ቢሬክ ሦስተኛ ሆኗል። በተደናቂው የሴቶቹ 6 ኪሎ ሜትር ውድድር ከባድ ሚዛኖቹ ኦቢሪና ኪፒየጎ የዓለም አገር አቋራጭ ሻምፒዮኗ ኤግነስ ቲሮፕ፣ በ10 ሺ ዓለም የብር ሜዳሊያ ተሸላሚዋ ገለቴ ቡርቃ፣ የቴነሽ ዲሮ እንዲሁም እናትነሽ አላምረው ቀድመው ታይተዋል። ከአንደኛ እስከ ሦስተኛ ተከታትለው የገቡት ሁሉም የኬንያ አትሌቶች ናቸው። በወንዶቹ 10 ኪሎ ሜትር ውድድር ደግሞ ከቀዳሚዎቹ መካከል ሙክታር፣ ኢማነ፣ ቢሬክ፣ ኦሊቨር ኢራባሩታ፣ ኮንሴስለስ ኪፕሩቶ፣ ሊዮናርድ ፓትሪክ ኮሞን እንዲሁም አብርሃም ቼሮቤን ይገኙበታል። በመጨረሻው አካባቢ ግን ሙክታርን በቅርበት ይከተሉት የነበሩት ኢማን መርጋና ኬንያዊው ጀረስ ቢሬክ ብቻ ነበሩ። ሁለቱ የኢትዮጵያ አትሌቶች ሙክታር ኢድሪስና ኢማን መርጊያ በ28 ከ54 እና 28 ከ55 ሲጨርሱ ቢሬክ ከ4 ሴኮንድ በኋላ ገብቷል። በነገራችን ላይ በሴቶቹ ገለቴ ቡርቃ እናትነሽ አላምረውና እቴነሽ ዲሮ ሶስቱም ተከታትለው በመግባት ከአራተኛ እስከ ስድስተኛ ያለውን ቦታ ወስደዋል። ከኢጣሊያ ወደ ዱባይ ስንሄድ ኢትዮጵያዊው ቀነኒሳ በቀለ በታሪክ ሁለተኛውን የማራቶን ፈጣን ጊዜ ካስመዘገበ ከሶስት ወራት በኋላ በዱባይ ማራቶን እንደሚሳተፍ አረጋግጧል። ውድድሩ የሚካሄደው ከአስር ቀናት በኋላ ነው ተብሏል። ሶስቴ በኦሎምፒክ የወርቅ ሜዳሊያ ተሸላሚው ቀነኒሳ በቀለ ባለፈው መስከረም በበርሊን ማራቶን ተሳትፎ ድል ማድረጉ ሲታወስ የገባበት ድንቅ ጊዜም ሁለት ሰዓት ሶስት ደቂቃ ከሶስት ሴኮንድ መሆኑ ተመዝግቧል። ከዴኒስ ኪሜቶ የዓለም ሬኮርድ ያነሰው በስድስት ሴኮንዶች ብቻ ነው። በወቅቱ በርሊን ላይ አዲስ የዓለም ሬኮርድ ባለማስከተቡ መበሳጨቱን የገለጸው ቀነኒሳ ከአስር ቀናት በኋላ ዱባይ ላይ ሌላ ሙከራ እንደሚያደርግ ተናግሯል። በ2008 ኦሊምፒክ በአምስትና አስር ሺህ ወርቅ ተሸላሚው ቀነኒሳ የማራቶን ውድድር ማድረግ የጀመረው በርሊን ላይ ሲሆን የግሉን ፈጣን ጊዜ አስመዝግቧል። በ2016 የለንደን ማራቶንም ተሳትፎ በሦስተኛነት ማጠናቀቁ አይዘነጋም። በ2014 በርሊን ላይ የተመዘገበው የኪሜቶ የዓለም ሬኮርድ 20257 ሊደረስበት የሚችል ነው። ዱባይ ላይ ለማሳየት ተስፋ አድርጋለሁ ብሏል ቀነኒሳ። ይቅ ነው ወደ እግር ኳስ ስፖርት ዜና እንሸጋገራለን። በቅድሚያ የዘንድሮውን የአፍሪካ ዋንጫ ወደምታስተናግደው ወደ ጋቦን እናመራለን። ጋቦን ውድድሮቹን ለማስተናገድ እየተዘጋጀች ባለችበት በአሁኑ ወቅት የሀገሪቱ የንግድ ድርጅቶች ደግሞ ለምጣኔ ሀብታቸው ዕድገት ከፍተኛ አስተዋጽኦ ያበረክታል ብለው ተስፋ ያደርጋሉ። የሲ ምድብ ግጥሚያዎችን የምታስተናግደው ሰሜናዊቷ ከተማ ኦዬም ትባላለች። ባልደረባችን ሞኪ ኤድዊን ኪንዜካ ከስፍራው ያደረሰን ዘገባ ሁኔታው ሞቅ ያለ መሆኑን ያሳያል። የውድድሮቹ ጠንካራ ደጋፊ አሌን ትራውሬም ከሙዚቃ ባንዱ ጋር ከተማይቱ ከገባ ሰነባብቷል። ትራኦሬ ዘ ኤሌፋንትስ በመባል የሚጠሩት የአይቮሪኮስት ብሔራዊ ቡድን ተጫዋቾች የሚጫወቱት ለሀገራቸው ክብር ሲሉ መሆኑን ሊረዱ ይገባል ነው ያለው። በፈረንሳይኛ ቋንቋ ሁሌ ቲሙን የሚያወናብዱትን ጸቦችና አለመግባባቶች ረስተው ማትኮር ያለባቸው በሀገራቸው ላይ መሆን አለበት ሲልም አስገንዝቧል። በሲ ምድብ ያለችው አይቮሪኮስት በዚህች ከተማ ውስጥ ከኮንጎ ዲሞክራቲክ ሪፑብሊክ ከሞሮኮና ቶጎ ጋር ተደልድላለች። በኦኤም ከተማ ጎዳናዎች ላይ የሚካሄዱ ውይይቶች ትኩረት በውድድሮቹ ወቅት ሊገኝ ስለሚችል የኢኮኖሚ ትሩፋት ነው። በዓለም የገበያ ዋጋ መጨመር ምክንያት ጋቦን ክፉኛ ተጎድታለች። የነዳጅ ዘይት ዋጋም ሰባ በመቶ የወረደ ሲሆን መንግሥት በአብዛኛው የሚተማመነውም ከቤንዚን ሽያጭ በሚያገኘው ገቢ ነበር። እናም በጊዜያዊ መልክም ቢሆን ጋቦን በአፍሪካ ዋንጫ ውድድሮች ወቅት ትንሽም ቢሆን የኢኮኖሚ ለውጥ ሊታይበት እንደሚችል ነዋሪዎቿ ተስፋ ያደርጋሉ። ይህም በዚሁ ላብቃና፣ አድማጮች ወደ አዲስ አበባው ዘጋቢያችን ገዛኸኝ ጽዮን መስቀል ውሰዳችሁ። በሀገር ውስጥ ፕሪምየር ሊግ ጨዋታዎች ዙሪያ አጭር ዘገባ ይዟል። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። በኢትዮጵያ ፕሪምየር ሊግ ተጫዋቾች አሰልጣኞችና የስፖርት አፍቃሪዎች የገናን በዓል በረፍት እንዲያሳልፉ ለማድረግ የዘጠነኛ ሳምንት ጨዋታዎችን በበዓሉ ዋዜማ በአዲስ አበባና በክልል ከተሞች ተካሂደዋል። እዚህ አዲስ አበባ ላይ ቅዱስ ጊዮርጊስ ድሬዳዋ ከነማን ሶስት ለአንድ በረታበት ጨዋታ አዳነ ግርማ፣ ሳላዲን ሰዒድና አቡበክር ሳኒ በጊዮርጊስ ጎሎቹን አስቆጥረዋል። ደደቢትና መከላከያ በገና ዋዜማ ጨዋታዎች ተጋጣሚዎቻቸውን አሸንፈው ሙሉ ሶስት ነጥብ ነው በማግኘት ደረጃቸውን ለማስጠበቅ የቻሉ የአዲስ አበባ ቡድኖች ናቸው። ወልዲያ ከነማ በሜዳው ኢትዮጵያ ቡናን አስተናግዶ አንድ ለባዶ አሸንፎ ሸኝቷል። ኢትዮጵያ ቡና ቀደም ባለው ባለፈው ሳምንት ማለት ነው ጨዋታ ቅዱስ ጊዮርጊስን አንድ ለባዶ ማሸነፉን ተከትሎ ቡና ወደ አሸናፊነት ተመለሰ ብለው ደጋፊዎቹ በተደሰቱበት ብዙም ሳይቆይ ቡና በወልዲያ ከነማ መሸነፉ ደስታቸው ወደ ሀዘን ተለውጧል በርካቶች ቅሬታቸውን ገልጸዋል የአሰልጣኙን ቆይታ በጥያቄ ውስጥ ገብቷል ሌሎች ጨዋታዎችም ተካሂደዋል የደረጃ ሰንጠረዙ ዘደቢትና አዳማ ከነማ በእኩል አስራ ስምንት ነጥብ በጎል ተበላልጠው አንደኛና ሁለተኛ ሲሆኑ ቅዱስ ጊዮርጊስ በአስራ ሰባት ነጥብ ከአጠገባቸው በሶስተኝነት እየተከተላቸው ነው ኮከብ ጎል አግቢነቱን ጌታሁን ከበደ ከረደፊት በዘጠኝ ጎል ይመራል። አዳነ ግርማም ከቅዱስ ጊዮርጊስ በአምስት ጎል ይከፈለዋል። የኢትዮጵያ ፕሪሚየር ሊግ አስረኛ ሳምንት ጨዋታዎች ነገና ከነገ ወዲያ በአዲስ አበባና በክልል ከተሞች ይካሄዳሉ። በአዲስ አበባ ስታዲየም በዘጠኝ ሰዓት መከላከያ ከአርባ ምንጭ ከነማ፣ ኢትዮጵያ ቡና ከሐዋሳ ከነማ በአስራ አንድ ሰዓት ተኩል ይጫወታሉ። ይኸው ነው። በደብኩ ያለው ሰለሞን አመሰግናለሁ። ገዛ ሕንጽዮን መስቀል ነበር ከአዲስ አበባ። አመሰግናለሁ። እኔም የምሽቱን ዝግጅት በዚሁ ላብቃ። ከመሰነባበታችን በፊት ግን ጋቦን ከመጪው ሳምንት ጀምሮ የምታስተናግደውን የአፍሪካ ዋንጫ በተመለከተ በየዕለቱ አጫጭር ዘገባዎች እንደምናቀርብ ከወዲሁ እገልጻለሁ። በዚሁ ልሰናበት፣ ሳምንት ሰኞ በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩነ ሰሎሞንና ገዛኸኝን እናመሰግናለን። ለስፖርት ዘገባዎች ወደ አፍሪካ ነክ ርዕሶች እንሸጋገራለን። አሁን ባለፈው ኅዳር በከፊል ሶማሊያ ዝናብ የጣለ ቢሆንም የድርቅ ሁኔታው እየተስፋፋ መሆኑን የተባበሩት መንግሥታት ድርጅት ባለሥልጣናት ገለጹ። ሰፊ የመኸር እጥረት እንደሚኖር የቁም እንስሳት አደጋ ላይ እንደሆኑ፣ በሽታም እንደሚስፋፋ ነው ባለስልጣናቱ የጠቆሙት። የአሜሪካ ድምጹ ጆዲ ካፖዋ ያጠናቀረውን ዘገባ የአፍሪካ ነክ ርዕሶች አዘጋጅና አቅራቢ አዳነች ፍስሐዬ ይዘዋለች። ተፈጥሮ ከቅርብ ጊዜያት ወዲህ በሶማሊያ ላይ ጨክኗል። ድርቅና ግጭት ተባብረው በሀገሪቱ ውስጥ ከአንድ ሚሊዮን በላይ የሚሆን ሕዝብ ከመኖሪያው እንዲፈናቀል አድርገዋል። ሌሎች አንድ ሚሊዮን የሚሆኑ ሶማሌዎች ደግሞ ወደ ጎረቤት አገሮችና ወደ የመን ተሰደዋል። በአገር ውስጥ ያሉትም ቢሆኑ ሰብኣዊ ረድኤት ያስፈልጋቸዋል። ጃስቲን ብራዲ በሶማሊያ የተባበሩት መንግስታት ድርጅት የሰብአዊ ረድኤት አስተባባሪ መስሪያ ቤት ኃላፊ ናቸው። ረድኤት የሚያስፈልጋቸው ሰዎች ምን ያህል እንደሆኑ የሚያሳይ አዲስ አሀዝ እንደወጣ ገልጸዋል። the assessment done በምግብና እርሻ ድርጅት ስር የሚተዳደረው የምግብ ዋስትና እንዲሁም የተመጣጠነ ምግብ ተንታኝ ክፍል ባስቀመጠው መሰረት ረዴት የሚያስፈልጋቸው ሶማሊያውያን ብዛት ከአምስት ሚሊዮን በላይ ይሆናል። ሶማሊያ ውስጥ ገብቶ የነበረው ረሃብ ከአራት ዓመታት በፊት ካበቃ ወዲህ ይህን ያክል ብዛት ያለው ተረጂ አልታየም። ይህም በጣም ያሳስባል። ረድኤት ከሚያስፈልጋቸው አምስት ሚሊዮን ሶማሊያውያን አራት ሚሊዮኖቹ በከፋ ሁኔታ ላይ የሚገኙ መሆናቸውን ብራዲ ገልጸዋል። አሁን ዋናው የሚያሳስበን ነገር በከባድ ሁኔታ ላይ የሚገኙት አራት ሚሊዮን ሰዎች ጉዳይ ነው። እነዚህ ሰዎች በቀላሉ በሞት አፋፍ ላይ ሊደርሱ ይችላሉ። ሶማሊያ ውስጥ እየተስፋፋ የሄደው ድርቅ ውስብስብ ችግር እንደሆነ ብራዲ አስረድተዋል። በሶማሊያ ያለው የድርቅ ሁኔታ ተደራራቢ ነው። በሀገሪቱ ሰሜን ክፍል ለአምስትና ለስድስት ተከታታይ ወቅቶች ዘልቋል። አሁን ደግሞ ድርቁ ወደ ደቡብ ክፍል እየገባ ነው። በእርግጥ በሀገሪቱ የተለያዩ ክፍሎች ያለው የድርቅ መቋቋም አቅም እየተለያየ ነው። በሰሜኑ ክፍል ያሉት ነዋሪዎች ብዙዎቹ አርብቶ አደሮች በመሆናቸው የመኸር ጉዳይ ለነሱ ብዙም ጉዳት የሚያደርስ አይደለም። የቁም ከብቶችም በጣም ከመጎዳታቸው የተነሳ ከሶማሊላንድ ፕሬዝደንትና ምክትል ፕሬዝደንት እንዲሁም ከሚኒስትሮች ጋር በተነጋገርኩበት ወቅት የእንስሶቹን ጉዳይ ትተን በሰው ሕይወት ማትረፍ ላይ ማትኮር አለብን ብለውኛል ሲሉ ብራዲ አስገንዝበዋል። ሰዎች በበቂ ምግብ እጦት ምክንያት ሲጎዱ ለበሽታ ይጋለጣሉ። ስለሆነም ኩፍኝ፣ ቀጭን ተቅማጥና ኮሌራ በሽታዎች እየጨመሩ ሄደዋል። የሶማሊያ ድርቅ በከፊልም ቢሆን የውቅያኖስ ውሃ መሞቅ በሚያስከትለው ኤል ኒኖ የአየር ለውጥ ምክንያት የተከሰተ ነው። ላኒና የተባለው የውቅያኖስ ውሃ መቀዝቀዝ ደግሞ ሌላ ችግር ያስከትላል። መንስኤው ምን ይሁን ምን ግን ችግሩ እየተባባሰ መሄዱ አልቀረም ይላሉ ብራዴ። እኔ የአየር ትንባያ ባለሙያ አይደለሁም፣ በመሬቱ ላይ ያለውን ውጤትን ነው የማየው። ካለፈው ጥቅምት እስከ ታሳስ ወር በነበረው ጊዜ ብዙም ምርት አልተገኘም። ቀደም ሲል በዝናብ ወራት ወቅት መሻሻል አሳይታ በነበረችው ሶማሊላንድ ሳይቀር ታይቶ የነበረው መሻሻል ከስሞ ሰዎች ቀውስ ውስጥ እየገቡ ነው። ሶማሊያ ለብዙ ዓመታት ግጭት ሳይለያት እንደቆየች የሚታወቅ ነው። የአፍሪካ ሕብረት ኃይሎችና የሶማሊያ መንግስት ወታደሮች አልሸባብ የተባለውን ጽንፈኛ ቡድን መዋጋቱን ቀጥለዋል። ግጭት የሚነሳውም ሁሌም ድርቅ ባለባቸው አካባቢዎች አይደለም። ግጭት ሲነሳ ግን የቀውሱ ሁኔታ እንደሚፋጠን ብራዲ አውስተዋል። ድርቁ አስከፊ ሁኔታ ያስከተለው ከባድ ግጭቶች በሌሉበት በሰሜኑ ክፍል በመሆኑ እስካሁን ባለው ጊዜ በጉልህ የሚታይ አልነበረም። በሶማሊላንድና ፑንትላንድ ሱል እና ሰናግ በተባሉ አጨቃጫቂ ክልሎች እንዲሁም አንዳንድ የጎሳ ጠቦች አሉ። ይሁንና ትልቅ ችግር የሚሆነው በደቡብ ክፍል እየተስፋፋ ያለው ድርቅ ነው። ከአምስት ዓመታት በፊት እንዳየነው ሁሉ ለሰብአዊ ረዴት ተደራሽነት አለመኖር በተጋላጩ ሕብረተሰብ ላይ አስከፊ ውጤት አለው። ከፍተኛ የመፈናቀል ክስተትም አይተናል። ከአምስት ዓመታት በፊት ተከስቶ የነበረው ድርቅ ምስራቅ አፍሪካን ክፉኛ ጎድቷል። በሶማሊያ ደቡባዊ ክፍል በሚገኙ ሁለት ክልሎች ግን ረሃብ እንደገባ፣ በብዙ ሺዎች የሚቆጠሩ ሰዎች እንዳለቁ የተባበሩት መንግስታት ድርጅት አስታውቆ ነበር። በግጭት ምክንያት የረድኤት ሰራተኞች በአካባቢው ሊደርሱ አልቻሉም ነበር። ባለፈው ግንቦት ወር የተባበሩት መንግስታት ድርጅት የሰብአዊ ረድኤት ጉዳይ አስተባባሪ ለሰሜን ሶማሊያ የድርቅ ረድኤት እቅድ ማውጣቱን ገልጾ ነበር። ይሁንና እቅዱን ለመተግበር ከሚያስፈልገው ገንዘብ ግማሹ ብቻ ነው የተገኘው። የረድኤት ድርጅቶች እንደሚሉት የዚህ ዓመቱ እቅድ ወደ አራት ሚሊዮን የሚጠጉ ሰዎች የነፍስ አድን ረድኤት ለማቅረብ ያስችላል። በታቀደው መሰረት ለመተግበር 864 ሚሊዮን ዶላር ያስፈልጋል። ሶማሊያ ያለው የመንግስታቱ ድርጅት የሰብአዊ ረድኤት አስተባባሪ ጽህፈት ቤት ኃላፊ ጃስቲን ብራዲ ከቅርብ ጊዜያት ወዲህ በሀገሪቱ የተገኘው የፖለቲካ ስኬት የሶማሊያን ሰፊ ህዝብ ገና አልጠቀመም ብለዋል። አድማጮች፣ ሶማሊያ ውስጥ ስላለው የድርቅ ሁኔታ የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አሁን ወደ ሌላው የሰኞ ምሽት መደበኛ ዝግጅት እናልፋለን። ጤና ነው። አዘጋጅና አቅራቢ ሰሎሞን አባተ። የዛሬው የጤና ርዕስ አፍሪካን በተለይ ወደሚመለከታት የኢቦላ ጉዳይ ይገባል። ዓለምን የከበደ ስጋት ውስጥ ዘፍቋት የነበረው ኢቦላ ዘንድሮ የተሻለ መላ የተበጀለት ይመስላል። በቅርቡ በኢቦላ ክትባት ላይ የተደረገ ሙከራ ሙሉ በሙሉ መከላከል የሚችል መሆኑ ተረጋግጧል። ከዚህ ያለፈው የኢቦላ ወረርሽኝ በተቀሰቀሰባትና አብዝቶም በደቆሳት የምዕራብ አፍሪካዊቱ ጊኒ ከተካሄደው ጥናት አበረታች ውጤት በኋላ የጤና ባለሥልጣናት ከእንግዲህ ወረርሽኝ የትም ቢከሰት በተሻለ ሁኔታ ተዘጋጅተውለት ሊጠብቁት እንደሚችሉ ተናግረዋል። ከትንሽ ማሳሰቢያ ጋር። ከሁለት ዓመት በፊት የኢቦላ ወረርሽኝ ጊኒን፣ ሲየራ ሊዮንንና ላይቤሪያን አዳርሶ ሰውን የፈጀ ጊዜ አሜሪካና ኢትዮጵያን ጨምሮ ከየሀገሩ የዘመቱ የጤና ባለሙያዎች ቫይረሱ እንዳይዛመት ማድረግ የቻሉት የተጋለጡትን ሰዎች ዘወር በማድረግና ከጤነኞቹ በማራቅ ብቻ ነበረ። ያ ታሪክ ዛሬ አበቃ። በክትባቱ ላይ የተደረገው አብይ ጥናት የዚያን ታሪክ አቅጣጫ ቀልብሶታል። በዓለም የጤና ድርጅት የተመራው ምርምር በሁለት ምድብ በተከፈሉ 11,000 ሰዎች ላይ የተካሄደ መሆኑን የጥናቱ አስተባባሪ ማሪ ፖል ኪኒ ለቪኦኤው ስቲቭ ባራጎና በስካይፕ ነግረውታል። ዜሮ ኬዝ ኦቭ ኢቦላ ኢን ግሩፕ ስ ክትባቱ ወዲያውኑ ከተሰጣቸው ሰዎች ውስጥ አንድም በቫይረሱ የተያዘ የለም። ካልተከተቡት መካከል ግን 23ቱ ላይ ኢቦላ ተገኝቶባቸዋል። ይህ ዜሮ ለ23 የሆነ ውጤት ክትባቱ የተዋጣ ስለመሆኑ ማረጋገጫ ሰጥቶናል። ሌሎችም ጥቂት ክትባቶች በሙከራው የተለያየ ደረጃ ላይ እንደሚገኙ ታውቋል። የኬኒ ቡድን ግን የተለየ ስልት ተጠቀመና ሙከራው የተሳካ መሆኑን ቀድሞ አወቀ። በሌላ በኩል ግን የክትባቶቹ ሙከራዎች የተካሄዱት ወረርሽኙ እየበረደና ለቫይረሱ የሚጋለጠውም ሰው ቁጥር በእጅጉ እየተመናመነ በነበረበት ወቅት በመሆኑ የመከላከሉ አቅም ምን ያህል አስተማማኝ እንደሆነ ለማረጋገጥ አዳጋች ሆኖ ቆይቷል። በመሆኑም የኬኒ ጥናት ያተኮረው በኢቦላ ሕሙማን አካባቢ በነበሩ ሰዎች ላይ ሆኗል። ፈንጣጣ የጠፋው በእንዲህ አይነቱ የንክኪ ቀለበት ላይ በተካሄደ ክትባት ነበር። በኢቦላ ከተያዘ ሰው ጋር ቀጥተኛ ቅርበት ወይም ንክኪ የነበራቸውን ሰዎች ሁሉና እንደገናም ከእነዚያ የተነካኩ ሰዎች ጋር የተነካኩትን ለይተን ያዝን። እንዲህ አይነቱ ዘዴ አንድ ሙከራ ላይ ያለ ክትባት ይሰራ አይሰራ ለማወቅ ጥቅም ላይ ሲውል አሁን ለመጀመሪያ ጊዜ መሆኑን ኬንያ አመልክተዋል። ክትባቱ ኢቦላ ጊኒ ውስጥ መልሶ እንዳያንሰራራና እንዳይስፋፋ ማቆም ችሏል። የዚህ አዲስ ክትባት አምራች የሆነው ኩባንያ ሜርክ በስፋት ለማምረት የሚያስችል ፈቃድ እንዲሰጠው ለተቆጣጣሪው ባለሥልጣን ማመልከቻ አስገብቷል። በጥሩ የዝግጅት ምዕራፍ ላይ እንገኛለን። ክትባቱ በይፋ ሲመዘገብ ደግሞ እያ ደረጃ ከፍ ይላል። የክትባት ዓለም አቀፍ ጥምረቱ በምህጻር ጂኤቪአይ ወይም ጋቪ ተብሎ ይጠራል። አዲሱ ክትባት እውቅና እንደተሰጠው ለ300 ሺህ ሰው የሚያስፈልግ መጠን እንደሚገዛ አስታውቋል። በሌላ በኩል ግን ይህ የአሁኑ ክትባት የማይከላከለው ሌላ አይነት የኢቦላ ቫይረስ እንዳለም ማሪፖል ኬን ያሳስበዋል። በመሆኑም ቀጥሎ ሊከሰት ለሚችል የሰፋ ወረርሽኝም የጤና ባለሥልጣናት እንዲዘጋጁና አይኖቻቸውን ከፍተው እንዲጠብቁም መክረዋል። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ይቀራሉ። አንዳንድ እንደው እስከዚያው የዛሬ አጫጭር መረጃዎች እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 22 ብር ከ43 ሳንቲም ተመንዝሯል። ዛሬ አንድ ዩሮ 23 ብር ከ85፣ አንድ የእንግሊዝ ፓውንድ 27 ብር ከ55 ሳንቲም ተመንዝሯል። አዲስ አበባ ነገ ፀሐያማ እንደምትሆን ተተንበየዋል። ከፍተኛ ሙቀቷ 23 ዲግሪ ሴልሺየስ ነው፣ ዝቅተኛው 4 ዲግሪ ሴልሺየስ ይሆናል። በኢትዮጵያ ዝቅተኛው አንድ ዲግሪ ሴልሽየስ ይሆናል። በአራት ከተሞች በጣም ጥንቃቄ የሚያስፈልግባቸው ናቸው፣ ባህር ዳር፣ ባሌ ሮቤ፣ ጅግጅጋና ጅማ አንድ ዲግሪ ሴልሽየስ ነው ዝቅተኛ ሙቀታቸው። ዝግጅታችን ተጠናቀቀ። ክቡራትና ክቡራን አድማጮች ለዛሬ ሰኞ ምሽት ያሰናዳናቸው ዝግጅቶች እነዚሁ ነበሩ። በምሽቱ ፕሮግራሟ እናዘጋጅ አዳነች ፍሳዬና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። ቆንጅ ይታየና እኔም ሰሎሞን አባተንን ፕሮግራሙን የመራችው ብርሃን ኃይሉ ነች። አብራችሁን ስለ ቆያችሁ እናመሰግናለን። አሁን የትግርኛ ቋንቋ ስርጭት ይቀጥላል። ¶¶